የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ ጤና ይስጥልኝ። እንደምን አመሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ አርብ መጋቢት 17 2013 ዓ ም የጋቢና ቬይ መሰናዶ ጀመረ። ለምሽቱ ከያዝነላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በኢትዮጵያ ባለፉት ጥቂት ሳምንታት በኮቪድ-19 የሚያዙ ሰዎች ቁጥር በአስቸኳይ ሁኔታ እየጨመረ መሆኑ ተገለጸ። የጽኑ ህሙማን ክፍላችን አሁን ላይ በጣም ሙሉ ከመሆኑ ብቻ ሳይሆን ሁሌ አልጋስ ይገኛል ብሎ የሚጠብቅበት ሁኔታ ነው ያለውና አሁን ያለው የህሙማን ፍላጎት ከኮቪድ ጋር ተያይዞ በጣም ከፍተኛ ነው። በእውነቱ የሰማችሁት በበሽታው ምክንያት ወደ ጽኑ ህሙማን ክፍል የሚገቡና ህይወታቸውን የሚያጡ ሰዎች ቁጥር መጨመሩን ተከትሎ ካጠናቀር ነው አብይ ርዕሳ ዘገባችን ላይ የተወሰደ ነው። በሌላ በኩል በትላንትና እለት የኬንያ መንግስት እጅግ ብዙ ስደተኞችን የሚያስተናግዱትን የካኩማና የዳዳቤ ስደተኛ ጣቢያዎችን በሁለት ሳምንት ጊዜ ውስጥ እንደሚዘጋ ማሳወቁን ተከትሎ በመጠለያዎቹ ነዋሪ የሆኑት ስደተኞች ጭንቀት ላይ መሆናቸውን ለአሜሪካ ድምፅ ገልጸዋል። ግን ያ ደግሞ አስራ አራት ቀን ማለት ምን እንደሆነ እራሱ አይደለም። ካምፕን ያክል አንድ ግለሰብ እንኳን ከሀገር እንዲወጣ የሚሰጥበት ጊዜም አይደለም። በዚህ ይዘት በዚህ ዙሪያ ዘገባ አለን። ሌሎች የሀገር ውስጥና ዓለም አቀፍ የቴክኖሎጂ ዘገባዎችንም አጠናቅረናል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ኤልያስ አስማረም በቅንብሩ አብሮኝ ያመሻል። አብራችሁን ስለምትሆኑ ከልብ እያመሰገንን አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። ደቡብ ሱዳን የመጀመሪያውን የክትባት አቅርቦት ትናንት በጁባ አውሮፕላን ጣቢያ ተቀብላለች። የመጀመሪያዎቹ 132ሺህ የአስትራዜኔካ ክትባቶችን የተቀበለች ሲሆን ለጤና ጥበቃ ሰራተኞችና ለቫይረሱ ተጋላጭ የህብረተሰብ ክፍሎች እንደሚሰጥም ታውቋል። የኮቪድ ክትባቶች በፍትሐዊ መንገድ እንዲዳረሱ በሚሰራው በኮቫክስ ስብስብ አማካኝነት በሚቀጥሉት ጥቂት ወራት ውስጥ ተጨማሪ 732ሺህ ክትባቶች ይመጡልናል ስትል ደቡብ ሱዳን አስታውቃለች። ባለፉት ቅርብ ሳምንታት ውስጥ ከ15 በላይ የአፍሪ የአፍሪካ ሀገሮች የኮቪድ-19 ክትባቶችን አግኝተዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የኮቪድ-19 ክትባት የማዳረስ ግባቸውን ከፍ አድርገው አቅርበዋል። ፕሬዝደንቱ ትናንት በዋይት ሃውስ በሰጡት የመጀመሪያቸው የሆነ ጋዜጣዊ ጉባኤ አስተዳደሩን ከተረከቡ በመጀመሪያው አንድ መቶ ቀናት ሁለት ሚሊዮን ሰው አስከትበው የመገኘት ግብ እንዳላቸው አስታውቀዋል። ትልቅ ግም መሆኑ ይገባኛል። መጀመሪያ ካለምነው ግባችን እጥፍ ነው። በዚህ ደረጃ ያለመ አንድም ሀገር የለም ብለዋል ጆ ባይደን። በዩናይትድ ስቴትስ እስካለፈው ረቡዕ 130 ሚሊዮን ክትባቶች መሰጠታቸውን ከዚያም ውስጥ ደግሞ 85 ሚሊዮን ሰው የመጀመሪያውን ክትባት 45 ሚሊዮን ደግሞ ሙሉ በሙሉ ተከትበው ያጠናቀቁ መሆናቸውን የዋይት ሃውስ ባለስልጣናት አስታውቀዋል። ካለፈው ማክሰኞ ጀምሮ የስዌዝ ካናልን የባህር መተላለፊያ መስመር ዘግቶ በቆመው ግዙፍ የእቃ መርከብ የተነሳ የነዳጅ ምርት ማጓጓዣ ዋጋ በጥፍ ገደማ መጨመሩ ተገልጿዋል። መርከቡ ሊንቀሳቀስ ባለመቻሉ በርካታ የንግድ መርከቦች የሚያልፉበት በማጣት ወደ ሌላ አቅጣጫ ማምራት የግድኑባቸዋል። የስዌዝ ካናልን መተላለፊያ 400 ሜትር እርዝማን ያለው መርከብ በጎኑ ዘግቶት ቆሟል። የመርከቡ ባለቤት ኩባንያ እስከ ነገ ቅዳሜ ማታ ድረስ መርከቡን ለማስነሳት እየሰራ ነው የሚሉ ዘገባዎችን ያስተባበለ ሲሆን ጥረት እያደረግን ነው ብሏል። የግብፅ የስዊዝ ካናል ባለሥልጣን በበኩሉ ዩናይትድ ስቴትስ መርከቡ ተነስቶ መተላለፊያው እንዲከፈት በሚደረገው ጥረት ለማገዝ ሐሳብ ማቅረቧን በደስታ መቀበሉን አስታውቋል። አውሮፓንና እስያን የሚያገናኘው ጠባብ መተላለፊያ መዘጋቱ የንግድ ሸቀጥ በሚያጓጉዙ የንግድ መርከቦች እንቅስቃሴ ላይ ከባድ ችግር አስከትሏል። ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። ጋቢና ቤይ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን ወደ ዕለቱ ቀዳሚ ርዕስ እንሻገር። በኢትዮጵያ ባለፉት ጥቂት ሳምንታት በኮቪድ-19 የሚያዙ ሰዎች ቁጥር በአስደንጋጭ ሁኔታ እየጨመረ መሆኑንና በበሽታው ምክንያት ወደ ጽኑ ሕሙማን ክፍል የሚገቡና ሕይወታቸውን የሚያጡ ሰዎች ቁጥርም በከፍተኛ ሁኔታ መጨመሩን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። ከዚህ ጋር ተያይዞ በሀገሪቱ ውስጥ የጽኑ ሕሙማን አልጋ፣ ኦክሲጅን እና ሰው ሰራሽ የመተንፈሻ መርጃ መሳሪያዎች እጥረት የተከሰተ ሲሆን የቫይረሱ ተጠቂዎች ሕክምና ለማግኘት መቸገራቸውን የአሜሪካ ድምጽ ድምፅ ያነጋገራቸው የታማሚ ቤተሰቦች አስታውቀዋል። በዚህ ጉዳይ የተለያዩ ሰዎችንና ሆስፒታሎችን ያነጋገረችው ስመኝሽ ቆየናት ዝርዝሩን ታቀርበዋለች። መክሊት ምንተስኖት ተስኖት በሞጆ የሚኖሩ እናቷን ለቀናት እረፍት ለነሳቸው ህመም የተሻለ ሕክምና እንዲያገኙ ወደ አዲስ አበባ ብታመጣቸውም ምክንያቱ ግን ሊታወቅ አልቻለም። ይታከሙበት የነበረው ዋሽንግተን ሆስፒታል የአልጋና የኦክስጅን እጥረት ስላጋጠመውም ለተሻለ እርዳታ ወደ ካዲስኮ ይመራቸዋል። መክሊትና ቤተሰቦቿ በካዲስኮ የገጠማቸው ተመሳሳይ ነው። ሆስፒታሉ ኦክስጅንና የጽኑ ህሙማን አልጋ በሚፈልጉ ህሙማን ተጨናንቋል። በድንገተኛ ለተለያዩ ህክምና ለሚመጡ ሰዎችም ቦታ የላቸውም። የመክሊት እናት ተኝተው የሚታከሙበት አልጋም ሆነ ለመተንፈስ የሚረዳቸው ኦክስጅን አልነበረም። መክሊት በዚህ መሀል እናቴ በጣም እየደከመች ሄደች ትላለች። በጣም ደክማ ነበረ፣ መተንፈስም ተቸግራ ነበር። እንዲሁም ቅድም እንዳነሳሁልሽ የነቃዣት የኮንፊውዝድ የሆነ ነገር ነበራት እና ከዲስኮ እንደደረስን አልጋ ማግኘት አልቻልም። ኦክሲጅንም አልነበራቸውም ሶ ኢሚዲትሊ ወደ ኮሪያ እንድንሄድ ሪከመንድ አደረጉም። ሶ ወደ ኮሪያ ሆስፒታል ይዘናት ሄደ። ኮሪያ ሆስፒታልም የተለየ ሁኔታ አልገጠማቸውም። እዛም አልጋ የለም፣ ኦክሲጅንም የለም። ኢመርጀንሲ እንኳን አስገብተናት ልትተኛ አልቻለችም። እንግዲህ እሱኛው ሶስተኛ ሆስፒታላችን ነበር ምንም አይነት ሰርቪስ ያላገኘንበት። ከዚያ የመጨረሻ አማራጭ እነሱም ጭደስተ ያደረጉ ወደ የረር ሆስፒታል እንድንወስዳት ነበረ እነሱም አልጋም እንደሌላቸው ኦክሲጅንም እንደሌላቸው ነገሩን እና በጣም አስቸጋሪና ከባድ ጊዜ ነበር። በጣም ትንፋሽ ይቆራረጥና ለመተንፈስ ትቸገር ነበር የኦክሲጅን ሌላ በጣም ቀንሶ ስለ ነበር በጣም ተጨንቀን ነበር። በእናታቸው ከፍተኛ መዳከም የተደናገጠው የመክሊት ቤተሰብ በተለያዩ ሆስፒታሎች ለእናታቸው እርዳታ ለማግኘት ብዙ ከለፉ በኋላ በመጨረሻ ሚኒሊክ ሆስፒታል ኦክሲጅን ማግኘት እንደቻሉ መክሊት ትናገራለች። አልጋ በርግጥ አላገኘችም፣ ግን ኦክሲጅን ማግኘት ቻለች። ሰው ቅዳሜ ማታም በኢመርጀንሲ ገብታ ስትሬቸር ላይ አርገዋት ኦክሲጅን ማግኘት ቻለች። ሌሎችም ተጨማሪ ህክምና ዎች ተደረጉላት እና ቅዳሜ ከሌሊቱ ስድስት ሰዓት ኮቪድ ፖዚቲቭ እንደሆነ አወቅ። የምኒልክ ሆስፒታል የራሱ የማገገሚያ ሴንተር አለ፣ ወደ ባንደራሱ አካባቢ እዛ ሙሉ ነበር። እና አልጋ ለማግኘት ኦክሲጅን ለማግኘት በጣም በጣም በጣም ችግር ነበር። መክሊትና ቤተሰቧ ባለፈው ሳምንት ያሳለፈው ውጣ ውረድ ከጥቂት ሳምንታት ወዲህ በከፍተኛ ሁኔታ ስርጭቱን በጨመረው የኮቪድ አስራ ዘጠኝ ስርጭት ምክንያት በርካታ ኢትዮጵያውያን እያሳለፉት ያለው ችግር ነው። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተገኘው መረጃ እንደሚያመለክተው በኢትዮጵያ በኮቪድ አስራ ዘጠኝ የሚጠቃው ሰው ቁጥር በሀያ ከመቶ ጨምሯል። ይህ ማለት ምርመራ ከተደረገላቸው ከሶስት ሰዎች አንዱ በኮቪድ አስራ ዘጠኝ መያዙ እንደሚያደርግ ያሳያል ሲልም አስጠንቅቋል። በዚህ ሳቢያ ሆስፒታሎች የሕክምና ክትትል ለሚያስፈልጋቸው ጽኑ ህሙማን መርጃ የሚያገለግሉ የመታከሚያ አልጋዎች የሰው ሰራሽ መተንፈሻ መርጃ ወይም ቬንትሌተርና ኦክሲጅን እጥረት አጋጥሟቸዋል። ከነዚህ መሀል ኮቪድ-19 ወደ ኢትዮጵያ ከገባ ጊዜ አንስቶ ለጽኑ ህሙማን አገልግሎት ሲሰጥ የቆየው ቅዱስ ጳውሎስ ሆስፒታል አንዱ ነው። በየዕለቱ በሆስፒታሉ በጽኑ ህሙማን መርጃ ውስጥ ከሚታከሙ ሰዎች እጥፍ የሚሆኑ አገልግሎቱን ለማግኘት እየተጠባበቁ መሆናቸውን በሆስፒታሉ የድንገተኛና ጽኑ ህሙማን ትምህርት ክፍል ተባባሪ ፕሮፌሰር እና ሐኪም የሆኑት ዶክተር መንበኡ ሱልጣን ነግረውናል። የጽኑ ህሙማን ክፍላችን አሁን ላይ በጣም ሙሉ ከመሆኑ ብቻ ሳይሆን ያለን አስራ አራት አልጋ ነው የጽኑ ህሙማን የሌላውን አልጋ ዘጠነ ና አስራ አራቱም አልጋ ሁሌ ሙሉ ብቻ መሆኑ ሳይሆን አስራ አራት ሰው የሚጠብቅ ሁሌ የሚኖርበት ሁኔታ አለ። ማለት ሁሌ አልጋ ይገኛል ወይ ሰው ለኮ ይገኛለ ወይ ብሎ የሚጠብቅበት ሁኔታ ነው ያለው። እና አሁን ያለው ህሙማን ፍላጎት ከኮቪድ ጋር ተያይዞ በጣም ከፍተኛ ነው በእውነቱ። በቅዱስ ጳውሎስ ሆስፒታል ተጨማሪ ለጽኑ ህሙማን የሚሆኑ አልጋዎችን ለመጨመር ና አገልግሎቱን ለማስፋት እየታሰበ ቢሆንም ከዛ ጎን ለጎን የሚያስፈልጉ የህክምና ግብአቶችን ማግኘት ግን አስቸጋሪ እንደሚሆን ዶክተር መንበኡ ይገልጻሉ። ሁለት ነገር ነው ያጋጠመው አንዱ ግን ክፍል ፍላጎት በጣም ከመጨመሩ የተነሳ ማስፋት ይኖርብናል ማለት ነው። ማስፋት ሲያስፈልግ ደግሞ ተጨማሪ እቃዎች ይፈልጋል። በተለይ የማሽን መካኒካል ቬንቲሌተሩ፣ ሌሎች ማሽኖች ብዙ ያስፈልጋል ማለት ነው። በዛው ልክ ደግሞ የነበረውን እንኳን ለማስቀጠል የሚያስፈልጉ በቀን ተቀን የምንጠቀማቸው ኮንሲመብሎች፣ ኦክሲጂኖች ያስፈልጋሉ። አሁን ኦክሲጅን አዲስ ለሚያስፈልገው ተጨማሪ የአይሲዩ ፍላጎት ማስፋፋት እንኳን ቢቀር የነበረውን እንኳን በደንብ ለማስቀጠል የኦክሲጂን እጥረቶች ያጋጥማሉ እና በእውነቱ ብዙ እጥረቶች አሉ። ኦክሲጂን ለማስፋፋት ግን ደግሞ ኮቪድ እየተስፋፋ ባለበት ፍጥነት ኦክሲጂን ማሟላት እየተቻለ አይመስልም። የኮቪድ-19 ታማሚዎች በግል ሆስፒታሎች ሕክምናውን ለማግኘት በሚያደርጉት ጥረት እስከ አንድ ነጥብ አምስት ሚሊዮን ብር እንደሚያስወጣ በርካቶች ነግረውናል። አዲስ አበባ ውስጥ በፈረንሳይ ለጋሲዮን አካባቢ ነዋሪ የሆነው አዲስ አጋ ወንድሙ በኮቪድ-19 መያዙን ካረጋገጠ በኋላ በግል ለማሳከብ ሞክሮ ነበር። በግል በጣም ከኛ አቅም በላይ ነው። ለአንድ ግለሰብ የሚጠየቀው መጀመሪያ እስከ ሶስት መቶ ሺህ ብር ታስይዛለሽ። ከዛ በኋላ እያለ እያለ ይቀጥላል። እኛ ደግሞ በዛ አቅም ደረጃ በጣም በአንድ የምታመጪው ነገር አይደለም ጳውሎስ ሆስፒታል ክትትል ቢደረግለትም ነፍሱ ግን ሊተርፍ እንዳልቻለ ይናገራል። በእኛ ቤት የደረሰው በሌላ ቤት እንዳይደርስ ከፍተኛ ጥንቃቄ ያስፈልጋል ሲልም ይመክራል። ዶክተር መንቡ እንደሚሉት ይህ ከቁጥጥር ውጭ እየሆነ የመጣው የኮቪድ-19 ስርጭትና በሕክምና ተቋማት ላይ እያሳደረ ያለው ጫና ለሌሎች በሽታዎች የሚሰጡ ሕክምናዎች ላይም ተጽዕኖ እያሳደረ ነው። ጥናቶች ገና ባይጠኑም የህክምና ባለሙያዎች ላይም የአካልና የመንፈስ መዳከም እያመጣ እንደሆነም ያሰምሩበታል። የኦክሲጅን ፍላጎት ለአይሲዩ ብቻ ኮቪድ ብቻ ሳይሆን ለኦፕሬሽን ክፍልም ለሌሎች ክፍሎችም ብዙ ስለሚያስፈልግ ኦክሲጅን ኦክሲጅንም ብቻ አይደለም፣ ሌሎች ኮንሲመብሎች መድኃኒቶች፣ እንደዚህ ፍላጎቱና የአይሲዩ ኮስቱ ቀላል አይደለም እና እነዚህም ማስቀጠልም ብዙ ዲፊካልቲ እየሆነ እንደሆነ ያስታውቃል። ኖርማሊ ኮቪድን ማከም ጽን ክፍል መስራት በጣም ስትረስ ያለው ነገር ነው። ይህ እንዳለ ሆኖ ደግሞ ተጨማሪ ስትረስ ማለት ምን ማለት ነው? የሚፈልግን ሰው አገልግሎት መስጠት ሳትሺ ስትቀሪ ለምሳሌ ማሽን ፈልጎ ሰው ሳያገኝ ስታይ ኦክሲጅን ፈልጎ ወይም ደግሞ ሰዎች እያቀምሽ እያለ ኦክሲጅን እጥረት ያጋጥምሽ ዳያሊሲስ እየፈለገ ዲያሊሲስ ማድረግ ሲቀር ወይም ደግሞ የትኛውን ታካሚ ቀድሜ ዲያሊሲስ ለየትኛው ታካሚ ኦክሲጅን ልስ ለየትኛው ታካሚ ማሽን ልስ የሚለው ስረት ራሱ ቀላል አይደለም። በአለሚያው ላይ የሚኖረው ስትረስ። ኢትዮጵያ ውስጥ ያለው የኮሮና ቫይረስ ስርጭት አሳሳቢ ደረጃ ላይ ደርሷል። የጤና ጥበቃ ሚኒስቴር ዕለታዊ መረጃ እንደሚያሳየውም በአሁኑ ሰዓት ከ ሰባት መቶ ሀምሳ ሁለት በላይ ግለሰቦች በኮቪድ አስራ ዘጠኝ ተይዘው ጽኑ ህሙማን ክፍል ውስጥ ይገኛሉ። በመሆኑም ህብረተሰቡ ማስክ በማድረግ እጆችን በየጊዜው በመታጠብ እና ርቀትን በመጠበቅ ራሳቸውንና ቤተሰባቸውን እንዲጠብቁ ሁሉም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ፣ ሰምበኝሽ ቆየን። ለዘገባው እናመሰግናለን። የኬንያ የሀገር ውስጥ ጉዳይ በሀገሪቱ የሚገኙ ሁለቱም የስደተኛ መጠለያዎች በሁለት ሳምንታት ውስጥ እንዲዘጉ ውሳኔ አስተላልፏል። ፍሬድ ማቲያንጊ የኬንያ የሀገር ውስጥ ጉዳይ ሚኒስቴር የተባበሩት መንግስታት የስደተኞች ተራድኦ ድርጅት ዳዳብ ና ካኩማ ካምፖችን እንዲዘጋ ባለፈው ማክሰኞ ትዕዛዝ ሰጥተዋል። ስደተኞች በውሳኔው ግራ መጋባታቸውን ሲገልጹ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ከሚመለከታቸው አካላት ጋር እየተወያየ መሆኑን አስታውቋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። የኬንያ መንግስት በሀገሩ የሚገኙ ሁለቱም የስደተኞች መጠለያዎች እንዲዘጉ ወስነዋል። የሀገር ውስጥ ጉዳይ ሚኒስትሩ ፍሬድ መቲያንጊ የተባበሩት መንግስታት የስደተኞች ጉዳይ ዩንች ሲያር ስደተኞቹን ከማክሰኞ ጀምሮ በሁለት ሳምንት ጊዜ ውስጥ ከካምፖቹ ማስወጣት እንዳለበት ለድርጅቱ ኬንያ ቢሮ ኃላፊዎች አብራርተዋል። በተመሳሳይ በ2016 ዓ ም በሀገር ደህንነት ስጋት ምክንያት የድዳብ ስደተኞች ካምፕ እንዲዘጋ ውሳኔ ተላልፎ የነበረ ሲሆን በትላንት ወዳ ትእዛዛቸው የአገር ውስጥ ሚኒስትሩ የኬንያ መንግስት ለጉዳዩ ጉዳዩ የሚደራደርበት ምክንያት የለም ብለዋል ለስደተኛ ራዲዮ ድርጅት ተወካዮች። የተባበሩት መንግስታት ድርጅት የስደተኞች ጉዳይ አሃዝ እንደሚያሳየው በድዳብና በካኮማ ስደተኞች መጠለያ ከ400 ሺህ በላይ ስደተኞች ይኖራሉ። በመጠለያዎቹ ኑሯቸውን የመሰረቱት ስደተኞች ታዲያ ማክሰኞ የተላለፈው ውሳኔ እንዳያሳስባቸው ገልጸዋል። አቶ ተስፋዬ ጌታቸው በድዳብ ካምፕ ለ ሀያ ዓመት የኖሩ ትውልድ ኢትዮጵያዊ ስደተኛ ናቸው። አያሳስባለን ምክንያቱም ቤተሰብ ይዘህ በዚህ ሰዓት እንደዚህ ተንቀሳቀስ ቢባል የምታመጣው ምንም ነገር የለም፣ ያው ሻንጣህን ብቻ ይዘ መውጣት እንጂ ምክንያቱም በሰው ሀገር ውስጥ ነው የምትኖረው። ኢቬን ሀገር የለውም መጥቶ የሚጫንበ የውጭ ፕሬር ካለ የግድ ትንቀሳቀሳለ እና ሁሉም ሁሉም ነገር የሚያሳስብ ነው። በካኩማ ስደተኞች መጠለያ ያሉትም በውሳኔው ግራ ተጋብተው እንዳሉ ነው። አቶ ላቆ ፍሬ በካምፑ የኢትዮጵያውያን ማህበረሰብ ተወካይ የገለጹት። አዎ ካምፑ ሊዘጋ ነው እንደዚህ ነው ኢንፎርሜሽኖቹ። ልክ የተደረገው እንደዚህ ነው እንጂ ይፋዊ በንትን ውስጥ ያገኘ አይደለም ግን ከዩኤን ያለው እንዲዎች አንዳንድ ኢንፎርሜሽን ካምፑ ሊዘጋ ነው እንደዚህ ነው ብሎ ዩኤን እንዲህ ሊዘጋው ነው እና ካኩማ እንደውም አስራ አራት ቀን ነው የሚለው። ራሱ አስራ አራት ቀን ውስጥ እንዲዘጋ የሚል ውሳኔ ሰጥቷል የሚል ነው አንዳንድ ኢንፎርሜሽን እንትን የሚሉት ግን ያ ደግሞ አስራ አራት ቀን ማለት ምን እንደሆነ ራሱ አይደለም። ካምፕን ያክል አንድ ግለሰብ እንኳን ከሀገር እንዲወጣ የሚሰጥበት ጊዜም አይደለም። በዚህ ይዘት ከሆነ እኔ እንጃ፣ አንዳንዴ እንደዚህ አይነት ውሳኔ እርግጠኛ ትክክለኛ ውሳኔ ከሆነ መንግስት እንደዚህ አይነት ውሳኔ ይሰጣል ብዬ ሙሉ እምነት የለኝም። ምክንያቱም የተሰጠው ቀን በጣም ትንሽ ነው። ውሳኔው ከተላለፈ በኋላ ከኬንያ መንግስትም ይሁን ከዩኤንኤችሲአር መጥቶ ስደተኞችን ያናገር አካል አለ? ምንም ነገር ያናገረው ነገር የለም። እርሶስ እንደ ማህበረሰብ ተወካይ ምን እያሰቡ ነው? አለ ፕሮግራም አለ ማህበረሰቡ ያለ ነው። እንደዚህ ሽማግሌዎች ተሰብስበን ያለው ሁኔታ ዩኤንን በዚህ ሂደት ላይ ነው ብለን እንደ ኮሚኒቲ፣ ምክንያቱም የእኛም ብቻ ሳይሆን ከጎረቤት ሀገር ያሉ እንትኖችንም በጋራ ሆነን ነው እንደዚህ ዓይነት ጥያቄዎች ማቅረብ በግል ተናጠል ሳይሆን፣ ምክንያቱም የሁሉም እከሌን ከእከሌ የሚል አይደለም። አሁን ከሱማሊያ አሉ ከኡጋንዳ አለ ኤርትራ አሉ ወደ ዘጠኝ ሀገር ኔሽኖች አሉ እዚህ ቦታ ላይ ያ እነዚያ ሁሉ ተነጋግረን የዚህን ፕሮግራም ይዘናል፣ እና ብሎክ ሊደሮች እንትን እንዲሉን እንትን እያደረግን ነው እንዲያሰባስቡን። እንግዲህ ከዛ በኋላ ምን እንደሚሆን አናውቅም። ያለህን ተስፋ የመኖር ተስፋህን ሁሉ የሚያጨልም ነው። ምክንያቱም ወዴት የምትንቀሳቀስበት አይደለም። ወደ ሀገር የማይመለስ አለ። በዚያ ሁኔታ ላይ ደግሞ እዚህ ተረጋግቶ የማይኖር አለ። ብሄዶስ ተመልሶ ደግሞ እንዴት እኖራለሁ የሚለው ነገር ነገር ዲስአፖይንት ስለሚያደርግ በጣም መጥፎ ሳይኮሎጂካሊ በጣም ይጎዳል። አቶ ላቀው ስደተኞች በፊትም የኮሮና ቫይረስ ወረርሽኝ ባስከተለው ቀውስ ኑሯቸው መናጋቱን ጠቁመው የኛ ውሳኔ ስታከልበት የስደተኛውን ችግር አባብሰዋል ብለዋል። የኬንያ መንግስት ውሳኔን ለስደተኞች መብት የሚቆረቆሩ ድርጅቶችም ኮንነዋል። ኦትሴኖ ነሙዋያ የሁማን ራይትስ ዎች ምስራቅ አፍሪካ ሰብዓዊ መብት አያያዝ አጥኚ ናቸው። ኬንያ ከትውልድ አገራቸው ጦርነትና የሰብአዊ መብት ጥሰትን ሸሽተው ተገን የጠየቁትን የማስጠለል ግዴታ አለባት ብለዋል። ስለዚህኛው ውሳኔ መጽናት መናገር ከባድ ነው። ይህ በፊቱ ካምፖቹን እንዘጋለን ዛቻዎችን በተመለከተ በኬንያ መንግስትና በዓለም አቀፍ ማህበረሰብ መካከል ምክክር ስደረግ እንደነበር አስታውሳለሁ። ያንም የዓለም አቀፉ ማህበረሰብ ግዴታቸውን እንዲወጡ የሚል ነበር። ኬንያ ጥሪ ያቀረበችው በፊት ኬንያ ሰሞታ ስታቀርብበት የነበረው በደዳብ ካምፕ ላይ ነው። አሁን ካኩማ የሚዘጋ የሚል ነው ጥያቄው። ሌላው መታወቅ ያለበት ስደተኞቹ ሀገራቸውን የሸሹበት ምክንያት ነው። የሶማሊያ፣ የደቡብ ሱዳን፣ የቡሩንዲና የሌሎች ሀገሮች ሁኔታዎች አሁንም ለስደተኞቹ አዝጊ ነው። ስለዚህ ኬንያ እነኚህን ስደተኞች የማስጠለል ግዴታ አለባት ብለዋል። ለማያ እክለው ኬንያ ካምፖቹን መዝጋት ብትፈልግ የተሻለ እቅድ ልኖራት ይገባል ካለ በኋላ ከ400 ሺህ በላይ የሚያስጠልሉ ስደተኛ ካምፖችን በ14 ቀን መዝጋት ይውል ሊሆን አይችልም ሲል ገልጸዋል። የተባበሩት መንግስታት የስደተኞች ጉዳይ ዩንችሲያር ስለ ጉዳዩ ከኬንያ መንግስት ጋር እየመከረ መሆኑን በትላንቱ መግለጫው ጠቅሰዋል። ኬንያ ስደተኞቹን ላለፉት ዓመታት ለማስጠልሎ አመዝግኖ የተላለፈው ውሳኔ በካምፕ ውስጥ ያሉትን ሰዎች ኑሯቸውን የሚያናጋ ነው ብለውታል። ስለዚህም የኬንያ መንግስት ተገን ጥያቄዎችን ከሌላ እንዳይከለክል ጠይቋል። በኬንያ ካሉ ስደተኞች የሶማሊያና የደቡብ ሱዳን ብዙውን ቁጥር ሲይዙ ከ29 ሺ በላይ የሚሆኑት ኢትዮጵያውያን ስደተኞችም ከዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ቀጥለው በአራተኛ ደረጃ ላይ ይገኛሉ። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ። ማዳመጥ ላይ የምትገኙት በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናሰናዳላችሁን የጋቢና ቬን መርሃ ግብርን ነው። አብራችሁን ስለሆናችሁ እናመሰግናለን። በምዕራብ ኦሮሚያ የሚገኙና የአሜሪካ ድምፅ ያነጋገራቸው ነዋሪዎች ከታጣቂዎች ጋር አላቸው በተባለ ግንኙነትና ስንቅ በማቀበል የተጠረጠሩ ግለሰቦች ታስረው እየተንገላቱ እንደሆኑ ገለጹ። የኦሮሚያ ክልል መንግስት በበኩሉ ታስረው በሕግ እየተጠየቁ ያሉት ግለሰቦች ለሸማቂው ኃይል ስንቅና መረጃዎችን የሚያቀብሉ እንዲሁም በተለያዩ ነገሮች እገዛ የሚያደርጉ መሆናቸው ስለተደረሰበት ነው ብሏል። ከነዋሪዎቹ በተነሳው ቅሬታና ከመንግስት በተሰጠው ምላሽ ዙሪያ የህግ ህግ ባለሙያ አነጋግረናል። ዘገባውን ያጠናቀረችው ፀሐይ ዳምጠው ዝርዝሩን ታስደምጠናለች። በጅማ ዞን ልሙሰቃ ወረዳ ነዋሪ አቶ መገርሳ ጁንዲ የአካባቢው ወጣቶች ከታጣቂዎች ጋር ትገናኛላችሁ፣ ስንቅ ታቀብላላችሁ በሚል በመንግስት የጸጥታ ኃይል ችግር እየደረሰባቸው እንደሆነ ይናገራሉ። ወጣቶቹ ታጣቂዎቹ ያሉበትን ቦታ እንዲያሳዩም ጫና እየተደረገባቸው እና የዕለት ኑሯቸው እየተስተጓጎለ ነው ሲሉ ያማርራሉ። ጎደነ ጅማና ልሙሰቃ፣ ከሰት ራኮ፣ ነገኛ፣ ሀማደ ቀንጅሮ፣ ኩኒስ ሞ አባ በጅማ ዞን ሊሙ ሰቃ ወረዳ ውስጥ ነው ከፍተኛ የጸጥታ ችግር ያለው። ይህም ኦነግ ሸኔን ታውቃላችሁ በማለት ኅብረተሰቡን በአንድ ቦታ ሰብስበው እያሰሩ ነው። በከተማው የሚገኙ ነዋሪዎችን ቤተሰቦቻቸው ናቸው ኦነግ ሸኔን የሚረዱ በማለት እያሰሩ ነው ያሉት። አሁን ደግሞ በተለይ እናቶች ከህጻናት ጋር ነው እየታሰሩ የሚገኙት። ለምሳሌ መምህርት አስቴር ፈቃዱ በወረዳው የሁለተኛ ደረጃ ትምህርት ቤት መምህርት ናት። ከባለቤቷ ጋር ከተለያዩ ሶስት ዓመት ሆኗቸዋል። ነገር ግን ባለቤትሽ ከታጣቂዎች ጋር ነው የሚሰራው፣ የት እንዳለም ታውቂያለሽ፣ ነገሪም ብለዋት ከልጆቿ ጋር እስር ቤት ትገኛለች። እሷ ብቻ አይደለችም። ብዙ ሴቶች በወረዳው ኦነግ ሸኔን ትረዳላችሁ ተብለው እየታሰሩ ይገኛሉ። በገጠር ላይ ታጣቂዎችን እናንተ ናችሁ የምትቀልቡት ብለው ህብረተሰቡን እያንገላቶት ይገኛሉ። የመንግስት ጸጥታ ኃይል ደግሞ ወደ ገጠር ሲሄድ የሰው ቤት ያቃጥላል፣ ንብረት ያቃጥላል። ብዙ ሰዎች ቤታቸውን ጥለው የሸሹ ነው። ሴቶችን ይደፍራሉ። ከፍተኛ ችግር ውስጥ ነው ያለ ነው። ስለዚህ የሚመለከተው አካል እንዲያውቅልን ለማለት ነው። ሌላው የምዕራብ ወለጋ መነስቡ ወረዳ ነዋሪ አቶ ለታ በከኮ ባሎቻቸው ከታጣቂዎች ጋር ግንኙነት እንዳላቸው የተጠረጠሩ ሚስቶች ታስረው እንደምንገላቱ ይገልጻሉ። አዳማማ ናሚቻ ሰነጅን ከኩታ ቀበን እኒ ጫካ ውስጥ በሽምቅ ውጊያ ላይ ይገኛል ብለው ያሰቡትን የአንድ ግለሰብን ባለቤት ይዘው ባለቤትሽን አቅርቢ የት እንዳለ ታውቂያለሽ በማለት ልጆቿን ለብቻ አስቀርተው ብዙ ጊዜ ለእስራት ዳርገዋታል። በየቀኑ ያስሯታል በየቀኑ ያንገላቷታል። ብዙ ስቃይ ነው ያደረሱባት። በሌላ በኩል ደግሞ ልጆቻቸው ጫካ ውስጥ በሽምቅ ውጊያ ላይ እንዳሉ የተጠረጠሩ እና ስንቅ በማቀበል የተጠረጠሩ ግለሰቦች ቤቶችም ተቃጥለዋል። የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ግለሰቦቹ የምታሰሩት ከታጣቂዎቹ ጋር ያላቸው ግንኙነት ሲረጋገጥ መሆኑን ተናግረዋል። ለኦሮሚያ አሁን የመጀመሪያው አይደለም። ምናልባት ከቀጠና ቀጠና ሊለያይ ይችላል። በምዕራብ ኦሮሚያ ቀድሞ ያልነበሩ ሁኔታዎች ተፈጥሮ ሊሆን ይችላል። በሌላኛው የኦሮሚያ ክልል ደግሞ ሸማቂ ሀምሳ አመት ከክልሉ ጋር የኖረበት ሁኔታ አለ። ስለዚህ ሸማቂ እንዴት ይጠፋል? እንዴት ይወገዳል? ምን አይነት ስራ መሰራት ያለበት? ይሄ ግልጽ ነው እና አንደኛ ይሄ ልንገነዘበው ይገባናል። ሁለተኛው የሸማቂን ለማጥፋት በሚደረግ እንቅስቃሴ ውስጥ የሸማቂ ደጋፊዎች ናቸው ተብሎ የሚታሰሩ ይኖራሉ። በትክክል ይሄ የሎጂስቲክ አባላት ሆነው የሚያገለግሉ፣ የፋይናንስ ኃይል ሆነው የሚያገለግሉ፣ መረጃ ሆኖ የሚያገለግሉ፣ በሕዝብ አደረጃጀት ውስጥ የሚሳተፉ ደጋፊ ብቻ ሳይሆን አባሎች ጭምር ስላሉ እነሱ በሚኖረው መረጃና ሕጉ ሊያስቀጣው ይችላል ተብሎ በሚገመት ደረጃ እርምጃ ይወሰድባቸው። ህጋዊ እርምጃ የኦሮሚያ ክልል ልዩ ኃይልና ምልሻ አባላት የአርሶ አደር ቤት ማቃጠልን ዝርፊያ እና ፆታዊ ጥቃትን ጨምሮ በህብረተሰቡ ላይ እየተፈጸሙት ነው የተባለውን ሰብአዊነት የጎደለ አድራጎትና ወንጀልን በተመለከተ ምላሽ እንዲሰጡ የተጠየቁት አቶ ጅብሪል ገበሬውን ከቤት ለማፈናቀል ይሞከራል። ይሄ የቀረበው በሸኔ አባላት ደጋሾች ናቸው በሚል ሴቶች ይደፈራሉ፣ ቤት ከቤት ሰው ይፈናቀላል የሚለው ነገር መሰረተ ቢስ ክስ ነው። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የህግ ባለሙያ አቶ ቸርኔት ቶርዶፋ። የህብረተሰቡን ጥያቄና የመንግስት ምላሽን አተያይተው የህግ አስተያየት ሰጥቷል። አንድ ነገር መታወቅ ያለበት በዚህ በወንጀለኛ መቅጫ ህጋችን ላይ ወንጀል የግል ኃላፊነት ብቻ ነው የሚሆነው። ወንጀል የወል ኃላፊነት አያመጣም። ወንጀል አስቦ ያደረገውን ሰው ብቻ ነው የሚያስጠይቀው። ሌላ ሰው አስጠይቅም። ስለዚህ የወንጀል ኃላፊነት ወደ ሌላ አይተላለፍም እያልኩ ነው። ይህንን ወንጀል ህጉ አንቀጽ አርባ አንድ ላይ ማንበብ ይቻላል። የባል ወደ ሚስት፣ የሚስት ወደ ባል፣ የልጅ ወደ ቤተሰብ የሚመጣበት ሁኔታ የለም። ነገር ግን ይሄ ለምን እንደሚከሰትም መረዳት ተገቢ ነው። አንዳንድ ጊዜ የእኛ የፍትህ ተቋማት ካለባቸው ደካማነት አንጻር እና እነኚህ የሽምቅ ተዋጊዎች ደግሞ እንቅስቃሴ የሚያደርጉበት አካባቢ ላይ በአብዛኛው ህብረተሰቡን በማስፈራራት እና ስጋት ውስጥ በመጣል የሚደረግ እንቅስቃሴ ስለሆነ መረጃ የሰጠ ሰውም የጥቃት ሰለባ ስለሚሆን ቤተሰብን በመያዝ መረጃ የመሰብሰብ ነገር ይደረጋል። ነገር ግን ይሄ ፈጽሞ ፈጽሞ ተቀባይነት የሌለው በህገ መንግስቱም፣ በወንጀል ህጉም ተቀባይነት የሌለው ነገር ነው። በወንጀል ውስጥ ቀጥታ ተሳትፎ የሌላቸውን ሰዎች ይዞ ማሰቃየትና ወንጀለኛውን ንገሩ፣ የት ነው ያለው፣ መረጃ ስጡ የሚለው ነገር ሌላ የሰብአዊ መብት ከታጣቂዎች ጋር ግንኙነት ያለው የረዳቸው መረጃ የሰጠ እንዲሁም ስንቅ ያቀበለ በሚል በወንጀል ድርጊቱ ህግ እንዲጠየቅ መደንገጉን አቶ ቸርነት ያስታውሳሉ። እነኛ ሰዎች ወንጀል የሚሰሩ ሰዎች የሚሰሩትን ውስጡ መሳተፍ አይደለም፣ ማነሳሳት አይደለም፣ መርዳት አይደለም። ነገር ግን መረጃ እነሱ ወንጀል መስራታቸው እየታወቀ ለመንግስት አለማሳወቅ በራሱ የሚያስጠይቅ ተግባር ነው ማለት ነው። ይሄ ይሄንን መረዳት ያስፈልጋል። አንዳንድ ጊዜ ሳንፈልግ ተገደን ወንጀል ልንስላት ከአቅማችን በላይ ሆነ ማለት በግዴታ ሽምቅ ተዋጊ ሊደረግ ይችላል። ሰው በግዴታ አሰልጣኝ ሊሆን ይችላል። ብዙ ነገር ለዛ ወንጀል የሚሆኑ ነገሮችን የሚሰራ ሰው ሊሆን ይችላል። ስለዚህ ይሄ ሰው በመላ ፍላጎቱና ሀሳቡ የሚያደርገው ተረድቶ ውጤቱንም አውቆ ተቀብሎ እሱን አደረገ ወይስ በሌላ ተጽዕኖ ራሱን ልማ ብሎ ነው ያደረገው፣ ይሄን ነገር የሚለው ነገር በግምት ውስጥ ማስገባት ይገባል ማለት ነው። ለመንግስት አካላት የማሳወቅ ጊዜ የማይሰጥ መሆን አለበት፣ እድል የማይሰጥ መሆን አለበት። እድል የሚሰጥ ከሆነ ሊያስቀጣ ይችላል። አቶ ቸርነት የፍትህ ተቋማት የዘመነ የመረጃ አሰባሰብ መከተል አለባቸው ሲሉም አክሏል። ለአሜሪካ ድምፅ ጸሀይ ዳምጦ ከአዲስ አበባ ጣፋት ልጅነት ዘቆ ያልዘለቀ ሳናውቀው ጀምሮ ሳናውቀው ያለቀ ያን የሕወት ግምሻ የሕወት አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት የጋቢና ቪኦኤ መሰናዶን እዚህ ላይ አጠናቀቅን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ በማለት አድረሱን። ጋቢና ቪኦኤ አት ቪኦኤኒውስ ዶት ኮም የኢሜይል አድራሻችንም ተጠቀሙ። 2022076379 በሚለው ስልክ ቁጥር ዋትሳፕ ላይ ገብታችሁ ልትጽፉልን ወይም የድምፅ መልእክት ልታስቀምጡልን ትችላላችሁ እንዲሁም በቴሌግራም ገጻችን ቪኦኤ ጋቢና በማለት መርሃ ግብሮቻችንን ልታደምጡ ትችላላችሁ። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዋና አዘጋጅነት ሰለሞን አባተ ከመላው የአሜሪካ ድምፅ ዘጋቢዎችና ጋዜጠኞች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት በመዝናኛ መርሃ ግብር እንጠብቃችኋለን። ደናደሩ ለመመለስ ብቻ ለአንዲት ቀን ሁሉም ሄዶ ዛሬ